ከተናጥል የተኩስ አቁም ውሳኔ ወዲህ የኢትዮጵያ መንግስት ወደ ትግራይ ክልል ከአምስት መቶ በላይ የጭነት ተሽከርካሪዎች ምግብና ምግብ ነክ ያልሆኑ የእርዳታ ቁሳቁሶች መላኩን የሰላም ሚኒስቴር አስታውቋል። የእርዳታው እንቅስቃሴ እንዳይ እንዳይፋጠን እንቅፋት የፈጠረው ህወሓት ነው ብሏል። ሚኒስትሩ ከበባ ውስጥ መሆኑን የሚናገረው ህወሓት በበኩሉ የትግራይ ህዝብ የእርዳታ እህል እንዳያገኝ መንግስት ነው እንቅፋት የፈጠረው ይላል። በሌላ በኩል አንዳንድ መንግስታዊ ያልሆኑ ድርጅቶች መንግስት በአሸባሪነት ለሰየመው ኃይል የጦር መሳሪያ ሲያቀብሉ መያዛቸውን የሰላም ሚኒስቴር ባወጣው መግለጫ አስታውቋል። መለስካቸው አምሃ ዝርዝሩን ከአዲስ አበባ እንደሚከተለው ያሰማናል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ዛሬ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ በአንዳንድ ዓለም አቀፍ ድርጅቶችና መንግስታዊ ያልሆኑ ድርጅቶች ሰሞኑን በተደጋጋሚ እንደሚገለጸው የእርዳታ ቁሳቁስ ጭነው ትናንትናና ከትናንት ወዲያ ትግራይ የገቡት 152 መኪናዎች ብቻ ሳይሆኑ ከተኩስ አቁሞ ወዲህ ወደ ትግራይ የገቡት ከአምስት መቶ መኪናዎች በላይ ናቸው ብለዋል። ሚኒስትሯ እንዳብራሩት የእርዳታ ቁሳቁሶችን ወደ ትግራይ ሲገቡ የቆዩት በየብስ ብቻ ሳይሆን በአየር ጭምር እንደሆነም ተናግረዋል። እስካሁን ባለው ወደ 528 የሚሆኑ መኪኖች እርዳታ የጫኑ ምግብ ነክ የሆኑ ምግብ ነክ ያልሆኑ እርዳታዎችን የጫኑ መኪኖች ትግራይ ተጓጉዟል። መቼ? ከሰኔ 14 በኋላ ባለው የተኩስ አቁም ውሳኔውን ያደረግነው ሰኔ 14 ነው። ከዛ በኋላ ባለው ጊዜ ቀደም ሲል የነበረው ስቶክ አለ። በተጨማሪነት ደግሞ ወደ 528 ገደማ የሚሆኑ መኪኖች እዛ ደርሰዋል ማለት ነው። ከ14 ሺህ ሜትሪክ ቶን በላይ እህል የያዙ ናቸው። ምግብ ነክ የሆኑ ጉዳዮችን ቁሳቁሶችን የያዙ ናቸው። ከ4 ሺህ ሜትሪክ ቶን በላይ ምግብ ነክ ያልሆኑ ቁሳቁሶችም እንደዚሁ ትራንስፖርት ተደርጓል። እዚህ ውስጥ መድኃኒቶችንም ጨምሮ ሌሎች የንጽህና መሰል ጉዳዮችንም ያካተተ ነው። ሚኒስትሯ አክለውም መንግስት የትግራይ ህዝብ ማግኘት የሚገባውን መሰረታዊና ሰብአዊ አገልግሎት ለማሟላትና ኃላፊነቱንም ለመወጣት የሄደበት ርቀት በየትኛውም መመዘኛ የሚያስመሰግነው እንጂ የሚያስወቅሰው አይደለም ብለዋል። ይሁንና አሸባሪ ነው ያሉት ህወሀት በተቃራኒው የእርዳታው ስራ እንዳይፋጥንና እንዳይሳለጥ ወሳኙን ሚና ተጫውተዋል ሲሉ ከሰዋል። የለየናቸው የሰብአዊ እርዳታ ማድረሻ ኮሪደሮች በተገቢው አገልግሎት እንዳይሰጡ መንግስት የወሰደውን የተኩስ አቁም ውሳኔ በቲፒኤልኤፍ በኩል አላማውን እንዳያሳካ የማድረግ ስራ በተግባር በተጨባጭ አማራ ክልልና አፋር ክልልን በመውረር አሳይቷል ማለት ነው። ይሄ ማድረሻ ኮሪደሮች የጠበቡ እንዲሆኑ አድርጓል። በአማራ በኩል አለ ያልነውን አማራጭ መጠቀም እንዳይቻል ሆኗል። በአፋር በኩል የነበረው አማራጭ ችግር እየገጠመው እንደሰማችሁት ከሁለት መቶ በላይ ንጹሐን ዜጎች በአፋር በኩል፣ በአማራ በኩልም በርካታ ዜጎች ጉዳት እንዲደርስባቸው ሆኗል። ቲፒኤልኤፍ በከፈተው ጦርነት ስንጀምርም ተገደን የገባንበት የህልውና ዘመቻ ነው። ሁላችሁም እንደምታውቁት ለሰላም ያለንን ዝግጁነት ለማሳየት ባደረግነው ጥረትም በቲፒኤልኤፍ በኩል ተቀባይነት ሳያገኝ ቀርቶ ይልቁኑ እነዚህ ክልሎች ላይ የሚገኙ ህዝቦችን ለሞት ለመፈናቀል የዳረገ ሁኔታ ተከስቷል። በየብስ መተላለፊያ ይሆናሉ ተብለው ከተመረጡት መካከል በአፋር ክልል በኩል ያለውን መተላለፊያ ያጋጠሙትን ችግሮችም ዘርዝረዋል። የአፋር ሩትን ተከትሎ በየጊዜው የሚፈጸሙ ትንኮሳዎች እህል ለማድረስ ይንቀሳቀሱ የነበሩ የትራንስፖርት አገልግሎቶች ሚናቸውን እንዳይወጡ እንዲስተጓጎል ለቀናት እዛው ሰመራ ላይ እንዲቆዩ አስገዳጅ የሆነ ሁኔታ ተፈጥሯል ማለት ነው ይሄም ይሄንን ሂደት በተቻለ መጠን ለማሳለጥ ከክልል አመራሮች ጋር ከህብረተሰቡ ጋር ሆነን በርካታ ስራዎችን ስንሰራ ቆይተናል። ቅድም እንደጠቀስኩት በተለይም እየመጣ ትንኮሳ ጥቃት የሚፈጽምባቸው ቦታዎች ላይ አንዳንድ ጊዜ መተላለፊያ መንገዶቹ ራሳቸው ላይ የሚፈጸም ጥቃት ስለሆነ ሾፌሮች ስጋት እየገባቸው አንሄድም የሚሉበት ተጨባጭ ሁኔታ አጋጥሟል። በሌላ መንገድ ደግሞ በቲፒኤልኤፍ የተባረሩ ሾፌሮችም አሉ ማለት ነው። ታማኝ ሾፌሮችን እየፈለገ ነው ይግቡ ይውጡ የሚለው አስራ ሶስት ገደማ ሾፌሮች ከአሁን ቀደም ውጡ ተብለው እንዲወጡ ተደርገዋል። በተቃራኒው አንዳንድ መንግስታትና የእርዳታ ድርጅቶች የኢትዮጵያ መንግስት እርዳታው በተሎ እንዳይጓዝና እንደ አስቸኳይነቱ ለህዝቡ እንዳይደርስ እንቅፋት ይፈጥራል ሲሉ ይከሳሉ። መንግስት በአሸባሪነት የተሰየመው የህወሓት ቃል አቀባይ እንደሆኑ የሚነገርላቸው አቶ ጌታቸው ረዳም መንግስት ትግራይን ለቆ የወጣው ጉሮሯችንን ለማነቅ ነው ሲሉ መደመጣቸው አይዘነጋም። ወይዘሮ ሙፈሪያት በዚህ መግለጫቸው እንዳሉት በዚህ ረገድ ለፍርድ የሚያስቸግር ጉዳይ እንደሌለ ይጠቁማሉ። መንግስት በተግባር እያደረገ የሚገኘው የሚታይ ነው። በእርሳቸው አገላለጽ የህወሓትና የአንዳንድ መንግስታዊ ያልሆኑ ድርጅቶች የተግባር ኅብረትም በማስረጃ እየተረጋገጠ ነው ሲሉ ይዘረዝራሉ። ከየብስ አማራጭ አኳያ ትንሽ ረዘም ያሉ ሂደቶች ነበሩት። በእንደዚህ አይነት አስቸጋሪ ጊዜ ሰብአዊ አገልግሎትም የሀገር ደህንነትም እኩል ሚዛን አላቸው። ሴኪሪቲ ኮምፕሮማይዝ ልናረግ አንችልም። እንደሰማችሁትም ተጨባጭ ማስረጃዎችንም አግኝተናል። ካሁን ቀደም አንዳንድ መንግስታዊ ያልሆኑ ድርጅቶች ከዓላማቸው ውጪ ለአሸባሪው ሀይል መሳሪያ ሲያቀብሉ፣ መድኃኒት ሲያቀብሉ፣ ምግብ ዳይቨርት ሲያደርጉ አያግኝተናል። ይሄ አሉባልታ አይደለም፣ ወሬ አይደለም። ተነጋግረናል። ተደጋጋሚ ማስጠንቀቂያ ሰጥተናል። ይሄ አይፈቀድም፣ አይፈቀድም። ይሄ ስለማይፈቀድ ጠንከር ያለ ፍተሻ እናደርጋለን። ሚስጥር አይደለም ማለት እነዚህ በስም ያልጠቀሷቸውና ከዓላማቸው ውጭ ሲንቀሳቀሱ ተገኙ ባሏቸው ድርጅቶችም መንግስት እርምጃ እንደወሰደ ሚኒስትሯ ገልጸዋል። መለስካቸው አመሀ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ